የዲ ደብልዩ ዜና በመጀመሪያም ዋና ዋና ዜና አዲሱ የህወሀት ማዕከላዊ ኮሚቴ የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳን ጨምሮ 16 የቀድሞ ከፍተኛ አመራሮችን ከፓርቲው ፖለቲካዊ እንቅስቃሴ ማገዱን አስታወቀ። የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ አባላቱን ሲያሰለጥን እንዳለፈው ዓመት ከመንግስት ካዝና ገንዘብ አውጥቶ እየከፈለ ነው ሲል የኢትዮጵያ ዜጎች ለማኅበራዊ ፍትሕ ወይም ኢዜማ ወነጀለ። ፕሬዚደንት ጆ ባይደን የአሜሪካ ባለስልጣናትን የሚጠብቀው ሴክሬት ሰርቪስ ኃላፊነቱን ለመወጣት ተጨማሪ ሰው ኃይል እንደሚያስፈልገው ተናገሩ። ባይደን የአሜሪካ ኮንግረስ ለተቋሙ ፍላጎት ምላሽ መስጠት አለበት የሚል ጥሪ ያቀረቡት የቀድሞ ፕሬዚደንት ዶናልድ ትራምፕ ላይ ትላንት እሁድ ሁለተኛ የግድያ ሙከራ መደረጉ ከተሰማ በኋላ ነው። ዜናው በዝርዝር አዲሱ የህወሀት ማዕከላዊ ኮሚቴ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳን ጨምሮ አስራ ስድስት የቀድሞ ከፍተኛ አመራሮችን ከፓርቲው ፖለቲካዊ እንቅስቃሴ ማገዱን አስታወቀ። ማዕከላዊ ኮሚቴው ዛሬ ሰኞ ባወጣው መግለጫ በስም የዘረዘራቸው አስራ ስድስት የህወሀት የቀድሞ አመራሮች የያዙትን አስተዳደራዊ ኃላፊነት አስመልክቶ ከሚመለከታቸው አካላት ጋር ተነጋግሮ ለውጥ ሊያደርግ እንደሚችል ጠቁሟል። በቅርቡ በተደረገውና የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና በነፈገው ጠቅላላ ጉባኤ የተመረጠው ማዕከላዊ ኮሚቴ በተለያዩ ወቅታዊ ጉዳዮች ዙሪያ ውሳኔ ለማስተላለፍ ትላንት እሁድ ስብሰባ ማድረጉን ህወሀት ማምሻውን ባወጣው መግለጫ አስታውቋል። ህወሀት በመግለጫው የትግራይ ጊዜያዊ አስተዳደርን እየመሩ ያሉት አቶ ጌታቸው ረዳ፣ አቶ በየነ ምክሩ፣ ፕሮፌሰር ክንደያ ገብረ ህይወት፣ ዶክተር ሀጎስ ጎደፋይን ጨምሮ ከጉባኤ የቀሩ 16 ከፍተኛ አመራሮች ከጥፋታቸው ተምረው ይቅርታ እንዲጠይቁ ለአንድ ወር እድል ተሰጥቷቸው እንደቆየ አስታውሷል። ማዕከላዊ ኮሚቴው እንደሚለው በአንድ ወር ጊዜ ውስጥ ግን ይቅርታ አለመጠየቃቸው ብቻ ሳይሆን ውስጥ ሆነው እያደረጉት የነበረው ህወሀትን የማጥፋት እንቅስቃሴ ሳይሳካላቸው ሲቀር ይደግፉናል ካሏቸው አካላት ተባብረውና ገንዘብ እየበተኑ ህወሀትን ለማፍረስና የትግራይን ህዝብ አንድነት ለመበተን እየተንቀሳቀሱ ነው ሲል ከሷል። ከዚህ በተጨማሪ ህወሀት በሙስና የተጠረጠሩ አካላት ለህግ እንዲቀርቡም የህወሀት ማዕከላዊ ኮሚቴ ጠይቋል። የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ አባላቱን ሲያሰለጥን እንዳለፈው ዓመት ከመንግስት ካዝና ገንዘብ አውጥቶ እየከፈለ ነው ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ወነጀለ። ከዚህ ቀደም ገዢው ብልጽግና የመንግስት ገንዘብ ለፓርቲ ስልጠና ሲያውል ፌዴራል ዋና ኦዲተርና የህዝብ እንባ ጠባቂ ተቋም እንዲያጣሩ ያቀረባቸው ጥሪዎች አጥጋቢ ምላሽ እንዳላገኙ ኢዜማ ኮንኗል። ጠቅላይ ሚኒስትር አብይ አህመድ በፕሬዝደንትነት የሚመሩት ብልጽግና ፓርቲ አባላትን ሲያሰለጥን የመንግስትን ገንዘብ የሚጠቀመው የማን ዋና ለብኝነትን መንገድ መርጦ እንደሆነ ኢዜማ ዛሬ ሰኞ ባወጣው መግለጫ ተችቷል። ኢዜማ በተግባር መሰራት ያለባቸው ስራዎችን ለመስራት ቁርጠኛ ሆኖ የሚሰራ መንግስትና በስልጣን ላይ ያለ ፓርቲ እስካልተፈጠረ ድረስ ሀቀኛ ምርጫ ማድረግ፣ ነጻ መገናኛ ብዙሃን መፍጠር፣ እንደዚሁም ገለልተኛ ዴሞክራሲያዊ ተቋማትን መገንባት ሊታሰብ የሚችል አይደለም በማለት አስጠንቅቋል። የጠቅላይ ሚኒስትሩ መንግስት የካቢኔ አባል የሆኑት የትምህርት ሚኒስትሩ ብርሃኑ ነጋ የሚመሩት ፓርቲ ብልጽግና ፓርቲ የዴሞክራሲ ስርዓት ግንባታ ላይ አደጋና ስጋት የሚደቅን ተግባር ደጋግሞ በመስራት ለተጠያቂነት ዝግጁ አለመሆኑን እያሳየ ይገኛል በማለት ወንጅሏል። ብልጽግና ፓርቲ ስህተቱን እንዲያርም የጠየቀው ኢዜማ የመንግስት ሀብትና ንብረት እንዳይባክንና አላስፈላጊ ቦታ እንዳይውል ማድረግ እንደሚገባ አሳስቧል። ዴሞክራሲያዊ ዲሞክራሲያዊ ተቋማት ሰሞኑን ብልጽግና ፓርቲ ለስልጠና የተጠቀሙበትን ሀብትና ንብረት በትክክል ወደ መንግስት ካዝና መመለሱን እንዲያረጋግጡ ኢዜማ ጥሪ አቅርበዋል። የኬንያ ዋና ኦዲተር መስሪያ ቤት ሀገሪቱ ከተለያዩ ወገኖች የተበደረችውን እዳ ኦዲት ማድረግ መጀመሩን የፋይናንስ ሚኒስትሩ ጆን ምባዲ ተናገሩ። ኬንያ 10.5 ትሪሊዮን ሽልንግ ወይም 81.7 ቢሊዮን ዶላር እዳለባት፣ የፕሬዚደንት ዊልያም ሩቶ መንግስት ቀረጥ ለመጨመር የነበረውን እቅድ የሚቃወሙ ኬንያውያን ሀገራቸው ከማን ምን ያክል እንደተበደረች እንዲጣራ ይፈልጋሉ። የፋይናንስ ሚኒስትሩ ዝርዝሩን ለማወቅ ምርመራ መጀመሩን ዛሬ ሰኞ ይፋ ቢያደርጉም ዋነኛ ትኩረቱን ሆነ የመጨረሻ ውጤት መቼ እንደሚገለጽ ሳይናገሩ ቀርተዋል። በኬንያ ተቃውሞ በበረታበት ወቅት ፕሬዚደንት ዊሊያም ሩቶ የሀገራቸውን ብድር ኦዲት የሚያደርግ ኮሚቴ አቋቁመው ነበር። ይሁንና የኬንያ የህግ ማህበር ኃላፊን ጨምሮ በርካታ ተሿሚዎች ዊሊያም ሩቶ የሰጧቸውን ስራ ሳይቀበሉ ቀርተዋል። አሁን ምርመራውን የሚያከናውነው የኬንያ ዋና ኦዲተር መስሪያ ቤት በህገ መንግስት የተቋቋመ ገለልተኛና በመንግስት በጀት የሚተዳደር ነው። ይህ ዶይቸ ቬለ ነው። በምዕራብና ማዕከላዊ አፍሪካ በጣለ ከባድ ዝናብና ባስከተለው ጎርፍ ምክንያት ከአምስት መቶ በላይ ሰዎች ሕይወታቸውን እንዳጡ የተባበሩት መንግስታት አስታወቀ። በቻድ ብቻ ከአንድ ሚሊዮን በላይ ሰዎች በጎርፍ እንደተጠቁ የድርጅቱ የሰብአዊ ጉዳዮች ማስተባበሪያ ዛሬ ሰኞ ባወጣው ሪፖርት ይፋ አድርጓል። በናይጄሪያ 600 ሺህ በጎረቤቷ ኒጀር ደግሞ ሌሎች 300 ሺህ ሰዎች በጎርፍ ምክንያት ችግር ውስጥ ወድቀዋል። በካሜሩን ማሊና፣ ዴሞክራቲክ ሪፐብሊክ ኮንጎ አንዳንድ አካባቢዎች አውራ ጎዳናዎች፣ ማሳዎችና የመኖሪያ ቤቶች በጎርፍ ተጠልቅልቀዋል። ጎርፍ በቀጠና ያደረሰው ጉዳት በባለፉት ዓመታት ከተመዘገበው ሶስት እጥፍ የላቀ ነው። በሳህል ቀጠናና በቻድ ሐይቅ አካባቢ ያለው ሁኔታ ቀድሞም በግጭት መፈና የማቀልና የከባቢ አየር ለውጥ በደረሰው ጉዳት ሳቢያ እየተባባሰ እንደሚገኝ የኖርዌይ የፍልሰተኞች ምክር ቤት የቀጠናው ኃላፊ ሐሳኔ ሐማዱ ተናግረዋል። በርስ በርስ ጦርነት በምትታመሰው ሱዳን ከተፈናቀሉ አስር ሚሊዮን ሰዎች መካከል ግማሽ ሚሊዮን ያክሉ በጎርፍ የተጠቁ ሲሆን የኮሌራ ወረርሽኝ መቀስቀሱን የተባበሩት መንግስታት አስታውቋል። የኢትዮጵያ ጎረቤት በሆነችው ደቡብ ሱዳን 735000 ሰዎች በጎርፍ ሲጠቁ 65000 የሚሆኑት ቤት አልባ ሆነዋል። ማሊ ቡርኪና ፋሶ እና ኒጀር በቅርቡ የጋራ ፓስፖርት ይፋ እንደሚያደርጉ የማሊ ወታደራዊ መሪ ኮሎኔል አሲሚ ጎይታ አስታወቁ። በተከታታይ በተካሄዱ መፈንቅለ መንግስቶች መሪዎቻቸውን ያስወገዱት ሶስቱ ሀገሮች ባለፈው መስከረም የሳህል ሀገሮች ትብብርን የመሰረቱ ሲሆን ከቀድሞ ቅኝ ገዢያቸው ፈረንሳይ በመራቅ ወደ ሩሲያ ተጠግተዋል። በወታደራዊ መሪዎች የሚመሩት ሶስቱ ሀገሮች የምዕራብ አፍሪካ የኢኮኖሚ ማህበረሰብ ከተባለው ቀጠናዊ ድርጅትም ራሳቸውን አግልለዋል። በሐምሌ ወር የሳህል ሀገሮች ኮንፌዴሬሽን ሽንን የመሰረቱት ማሊ፣ ቡርኪና ፋሶ እና ኒጀር በመጪዎቹ ቀናት ይፋ የሚያደርጉት ወጥ ፓስፖርት የጉዞ ሰነዶችን ለማጣጣም የታቀደ እንደሆነ ኮሎኔል አሲሚ ጎይታ ተናግረዋል። ሦስቱ ሀገሮች የጋራ ፓስፖርት ይፋ ለማድረግ የተዘጋጁት የሳህል ሀገሮች ትብብርን የመሰረቱበትን አንደኛ ዓመት ለማክበር በተዘጋጁበት ወቅት ነው። የማሊው ኮሎኔል አሲሚ ጎይታ የግዛቶቻችንን ትስስር በትራንስፖርት በኮሚኒኬሽን አውታሮች እና በኢንፎርሜሽን ቴክኖሎጂ ለማጠናከር የሚያስፈልጉ መሠረተ ልማቶች ለመዘርጋት እንሰራለን ብለዋል። በጀርመኗ ኮሎኝ ከተማ ዛሬ ሰኞ የተፈጠረ ከፍተኛ ፍንዳታ አንድ ሰው አቁስሎ በሕንፃ ላይ ጉዳት አደረሰ። የሀገሪቱ ፖሊስ ፍንዳታው ሆን ብሎ የተቀነባበረ እንደሆነ አስታውቋል። ፍንዳታው የተከሰተው ሰዎች በሚበዙበትና በርካታ ካፌዎች፣ መጠጥ ቤቶችና ምግብ ቤቶች በሚገኙበት የከተማው ማዕከላዊ ክፍል ነው። ፖሊስ ሰዎች ፍንዳታው ወደተከሰተበት አካባቢ ከማቅናት እንዲቆጠቡ ማሳሰቢያ ሰጥቷል። ፕሬዚዳንት ጆ ባይደን የአሜሪካ ባለስልጣናትን የሚጠብቀው ሴክሬት ሰርቪስ ኃላፊነቱን ለመወጣት ተጨማሪ የሰው ኃይል እንደሚያስፈልገው ተናገሩ። ባይደን የአሜሪካ ኮንግረስ ለተቋሙ ፍላጎት ምላሽ መስጠት አለበት የሚል ጥሪ ያቀረቡት የቀድሞ ፕሬዚደንት ዶናልድ ትራምፕ ላይ ትላንት እሁድ ሁለተኛ የግድያ ሙከራ መደረጉ ከተሰማ በኋላ ነው። በፍሎሪዳ ግዛት በሚገኘው የትራምፕ የጎልፍ መጫወቻ ሜዳ ተደብቆ የነበረ ተጠርጣሪ በሴክሬት ሰርቪስ አባላት ተኩስ ከተከፈተበት በኋላ በቁጥጥር ስር ውሏል። ራየን ዌስሊ ሩዝ የተባለው ተጠርጣሪ በዶናልድ ትራምፕ ላይ የጦር መሳሪያ አነጣጥሮ እንደነበር የአሜሪካ ባለስልጣናት አስታውቀዋል። ሪፐብሊካን ፓርቲን ወክለው በመጪው የአሜሪካ ምርጫ የሚወዳደሩት ትራምፕ የደረሰባቸው ጉዳት የለም። የ58 ዓመቱ ተጠርጣሪ ዩክሬን ከሩሲያ ለገጠመችው ጦርነት ድጋፍ የሚያደርግ ገንዘብና በጎ ፈቃደኛ ተዋጊዎች ለመመልመል ድረገጽ ያለው ግለሰብ እንደሆነ አሶሼትድ ፕሬስ ዘግቧል። ተጠርጣሪው በጎርጎሮሳዊው 2023 ባሳተመው መጽሐፍ ኢራን ትራምፕን እንድትገድል የሚያበረታታ መልእክት የጻፈ ነበር። የቀድሞውን ፕሬዚደንት ሞኝ ሲል እንደዘለፋቸው አሶሽትድ ፕሬስ ዘግቧል። የፓልም ቢች ካውንቲ የፖሊስ አዛዥ ሪክ ብራድ ሾው ተጠርጣሪው በቁጥጥር ስር ሲውል ጥይት እንዳልተኮሰ ዛሬ ሰኞ ተናግረዋል። አወዛጋቢው ዶናልድ ትራምፕ ለሁለተኛ ጊዜ የተደረገባቸው የግድያ ሙከራ 3.2 ቢሊዮን ዶላር ዓመታዊ በጀት የሚያንቀሳቅሰው ሴክሬት ሰርቪስን አቅም ጥያቄ ውስጥ ጥሎታል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ አዲሱ የህወሀት ማዕከላዊ ኮሚቴ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳን ጨምሮ 16 የቀድሞ ከፍተኛ አመራሮችን ከፓርቲው ፖለቲካዊ እንቅስቃሴ ማገዱን አስታወቀ። የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ አባላቱን ሲያሰለጥን እንዳለፈው ዓመት ከመንግስት ካዝና ገንዘብ አውጥቶ እየከፈለ ነው ሲል የኢትዮጵያ ዜጎች ለማኅበራዊ ፍትህ ኢዜማ ወነጀለ። ፕሬዚደንት ጆ ባይደን የአሜሪካ ባለስልጣናትን የሚጠብቀው ሴክሬት ሰርቪስ ኃላፊነቱን ለመወጣት ተጨማሪ የሰው ኃይል እንደሚያስፈልገው ተናገሩ። ባይደን የአሜሪካ ኮንግረስ ለተቋሙ ፍላጎት ምላሽ መስጠት አለበት የሚል ጥሪ ያቀረቡት የቀድሞ ፕሬዚደንት ዶናልድ ትራምፕ ላይ ትናንት እሁድ ሁለተኛ የግድያ ሙከራ መደረጉ ከተሰማ በኋላ ነው። ዜናው በዚሁ አበቃ። ጤና ይስጥልኝ።